በዚህ ሳምንት የጀኔቫ ሚኒስትሮች የክልል አስተዳዳሪዎችና ከፍተኛ ኃላፊዎች በአውሮፓ በብዛት የሚያልፉ ስደተኞችና ፍልሰተኞች እንዴት ከአንድ ከተማ ወደ ሌላ እንደሚሸጋገሩ ለመወያየት እየተዘጋጁ ናቸው። ሪኪ ሽሪዮክ ሚላን በሚገኘው የከተማዋ ዋና የስደተኞችና ፍልሰተኞች መሸጋገሪያ ጣቢያ የሚሰራ አንድ ኤርትራዊ ወጣት አነጋግራ የላከችውን ዝርዝር ሳሌም ሰሎሞን ታቀርበዋለች። የጣሊያን ሚላን ከተማ በመቶዎች የሚቆጠሩ ከኤርትራ ወደ አውሮፓ በመርከብ ተሻግረው የሚመጡ ስደተኞችና ፍልሰተኞች ቀዳሚ ማረፊያ ናት። ስደተኞች ወደ ከተማዋ ሲገቡ ግን የት እንደሚሰፍሩ ወይም ከየትኛው ቦታ ተሻግረው ወደ ሌላ ቦታ እንደሚሄዱ ለራሳቸውም ሆነ ለቤተሰቦቻቸው ስለ መጪው እድላቸው ውሳኔ ላይ ለመድረስ ሰባት ቀናት ብቻ ነው የሚሰጣቸው። ይህንን ጉዳይ በተመለከተ በዚህ ሳምንት የጀኔቫ ሚኒስቴሮች የክልል አስተዳዳሪዎችና ከፍተኛ ኃላፊዎች በብዛት ወደ አውሮፓ እየገቡ ያሉት ስደተኞችና ፍልሰተኞች እንዴት ከአንድ ከተማ ወደ ሌላ እንደሚሻገሩ ለመወያየት እየተዘጋጁ ነው። ከማንኛውም አገር በላይ በመርከብ ወደ አውሮፓ የሚገቡ ብዙዎች ስደተኞች ኤርትራውያኖች መሆናቸው ታውቋል። የዓለም አቀፍ የስደተኞች ድርጅት አይኦኤም ከ35 ሺ በላይ የሚሆኑ ስደተኞች ከኤርትራ ወደ ጣሊያን በዚህ ዓመት ብቻ በመርከብ እንደገቡ አስታውቋል። ጽጋሃንስ ወልደ ስላሴ ከኤርትራ እንደ አውሮፓውያን አቆጣጠር በ2007 ነው አገሪቷን ለቆ የተሰደደው። አሁን ሚላን በሚገኘው የከተማዋ ዋና የስደተኞችና ፍልሰተኞች መሸጋገሪያ ጣቢያ ስደተኞችን በመርዳት ስራ ላይ ተሰማርቷል። አቶ ጽጋሃንስ የአሜሪካ ድምጽ ጋዜጠኛ ሪኪ ሽወርክ ስለዚህ ሁኔታ እንዲገልጽላት ጠይቃው ነበር እንዲህ ሲል መልሷል። ወጣቶች በብዛት ከኤርትራ ወደዚህ ይመጣሉ። በየቀኑ ከ200 በላይ የሚሆኑ ሕፃናት፣ ጨቅላ ልጆች፣ ነፍሰ ጡሮች በረሃና ባህር ተሻግረው ወደዚህ ሲመጡ በጣም ያሳዝናል። በተለይ ከዚች ከትንሽ ሀገር ይህንን የሚያክል ስደተኞች ሲመጡ ከሀገሪቷ ማንም እንደማይቀር ያሳያል። ሰዎች ተስፋ ስለቆረጡ ነው ሀገሪቷን ለቀው የሚወጡት። ለውጥ መጠበቅ ሰልችቷቸዋል። ሁሉንም ነገር ነው ትተው የሚመጡት እዚህ ሚላን ከገቡ በኋላ ምን አይነት ሁኔታ ነው የሚጠብቃቸው? በሚላን ከተማ ሰው እንደ ሰው አይቆጠርም። ይህ ደግሞ በዚህ ከተማ ውስጥ ብቻ ያለ ችግር ሳይሆን በሌሎች ቦታዎችም የሚታይ ነው። መጀመሪያ ሲመጡ አይመዘግቧቸውም። ከዛ በኋላም በጣም ለትንሽ ጊዜ ነው ከሰባት እስከ ስምንት ለሚሆኑ ቀናት ብቻ ነው እርዳታ የሚሰጣቸው። ከዛም ወደሚፈልጉት ቦታ ለመሄድ የመጓጓዣ ገንዘብ መጠየቅ አለባቸው። ከስምንት ቀናት በላይ ከቆዩ ግን በጣሊያን የፖለቲካዊ ጥገኝነት መጠየቅ አለባቸው። ስለዚህ በጥድፊያ ነው ይህንን ሁሉ መጨረስ ያለባቸው። አንዳንዴም የመረጃ እጥረት ሊኖር ይችላል። ምክንያቱም የት እንደሚሄዱ፣ ገንዘብ ከየት እንደሚመጣ ላያውቁ ስለሚችሉ፣ አንዳንዴ ገንዘብ ወላጆቻቸው እንዲልኩላቸው ስለሚፈልጉ ችግር ሊያጋጥማቸው ይችላል። መንቀሳቀሻ ሰነዶች ለማግኘት፣ መጓጓዣ ትኬት ለመቁረጥ የሚተባበር ሰው ያስፈልጋቸዋል። ይህንን ሁሉ ጉዳይ በሰባት ቀናት ጨርሶ ወደ ሌሎች ሀገሮች መሻገር በጣም ከባድ ነገር ነው። ስለ ኤርትራውያኑ ስትናገር፣ እነዚህን ሰዎች ለመሰደድ የሚያበቃቸው ዋናው ምክንያት ምንድን ነው ብለው ይነግረሃል? ብዙ ሰዎች የሚነግሩኝ ዋናው ምክንያት በኤርትራ ያለውን በውትድርና መሰለፍ፣ የኑሮ ውድነትና በሀገሪቷ ላይ ያሉ ችግሮችን መቋቋም እንዳቃታቸው ነው የሚገልጹት። ውትድርና ስትል በውትድርና መሰለፍ ስትል ምን ማለት ነው? እንዲያውም ውትድርና መባሉ ሁኔታውን በግልጽ አያስረዳም። ምክንያቱም ውትድርና በሁሉም ሀገር ያለ ነው። እነዚህ ሰዎች ግን ወታደሮች አይደሉም፣ እንደ ባሪያ ነው የሚቆጠሩት። ምርጫ በሌለበት፣ ስራ ገደብ በሌለበት ሁኔታ ይሰራሉ። ሁሉም በሥልጠና እንዲሳተፉ ይገደዳሉ። ውትድርና እንለዋለን ግን ልክ አይደለም። ክፍያ የሌለበት ሥራ በውትድርና መልክ ባርነት ነው መቼ ነው ከኤርትራ የወጣው በስንት ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር በ2007 ነው አገሬን ለቅቄ የወጣሁት ወደ 8 ዓመት ሆኖኛል እኔም እንደ ባሪያ ከሁለት እስከ ሶስት ለሚሆን ጊዜ በነጻ ሰርቻለሁ በመጨረሻ ባሪያ አልሆንም ብዬ ተሰደድኩ የአገሪቱ መሪዎች የጽጋሀንስ ወልደ ስላሴን እና የሌሎችን ስደተኞች ክሶች ከእውነት የራቀ ነው ሲሉ ነው በተደጋጋሚ የሚገልጹት።